voice of America። ዛላምበሳ ላይ ትናንት የታየው ትዕይንት የኢትዮጵያና የኤርትራን ሕዝቦች ፍቅርና አንድነት ያረጋገጠ ነበር ሲሉ በስፍራው የተገኙ ተናግረዋል። ለዘላቂ ግንኙነት የመጀመሪያው ትልቅ እርምጃ ነውም ብለዋል። በሌላ በኩል ደግሞ ወደፊት የሚደረገው የድንበር ስምምነት ፍትሕንና የሕዝብ ተሳትፎን መሠረት ያደረገ እንዲሆን መጠየቁን መለስካቸው አማሃ ዘግቧል። ዝርዝሩ ትናንት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድና የኤርትራው ፕሬዚዳንት አቶ ኢሳያስ አፈወርቂ በተገኙበት በዛላንበሳ በሰርሃ በኩል ሁለቱን አገሮች የሚያገናኘው መንገድ ሲከፈት አስገራሚ ትዕይንቶች እንደነበሩ በስፍራው ተገኝተው የነበሩ ሰዎች ለቪኦኤ በስልክ ገለጹ። የአዲግራት ነዋሪ የሆኑትን አቶ ስዩም ዮሐንስን ያዩትን ለአድማጮች እንገሯቸው አልኳቸው። በጠዋት ጀመረን ነው ከአዲግራት ዛላንበሳ የደረስ ነው። በጣም ሞቅ ያለ ሰርሞኒው ነበረ። ያው ዶክተር አብይ እንደሚመጡ ብዙ ሰው አያውቅም ነበር። ሌላ ባለስልጣኖች ይመጡ ይሆናል ግን ፕሬዚደንት ኢሳያስ እና ዶክተር አብይ ይገኛሉ ብሎ ያሰበም የነበረ የለም፣ ከኛ መሀል ማለት ነው። አምስት ስድስት ሰዓት አካባቢ ስድስት ሰዓት ከቀኑ አካባቢ ነው የደረሱት። ህዝቡ በጣም በኃይለኛ ጉጉት ነው የጠበቀው ፕሮግራሙን። እነሱ ከደረሱ በኋላ ያው ትልቅ ደስታ ነው የታየው እነሱም ሪባን ነበረ ያው ሪባን በግልጽ ግንኙነት እንደተጀመረ መንገድ እንደተከፈተ ለማሳየት ሪባኑን ከቆረጡት በኋላ ዝግጅቱን ተጀመረ ማለት ነው። እንደው እርሶ ምን ተሰማዎት? ከዚህ በፊት በቅርበት የሚከታተሉት ጉዳይ ነው፣ እርሶም የአካባቢው ተወላጅ ነዎት። እየተሰማኝ ስሜቱን እንኳን መግለጽ በትክክል አልችልም። ምክንያቱም እዛው ፕሮግራም ላይ እየተገኘ ስሜቱን መግለጽ አይችልም የተሰማውን ነገር ሁሉም እኔ ብቻ አይደለም፣ ሁሉም ሰው ለመግለጽ የሚከብደው ነገር ነው የነበረው። ለእኛ ደግሞ በሌ ለኢሮብ ተወላጆች ተንአፈ ትልቅ ትርጉም አለውና ያ ነገር ልክ መንገዱ ተከፍቷል ሲባል ተንአፈ ገበያን ተጠቀም እንደማለት ነው ያሰብነው እና ማንኛውም ኢሮብ ይህን ቀን ለመግለጽ ይከብደዋል። ሌላው የአዲግራት ነዋሪ አቶ ወልደ ማርያም ብስራት ደግሞ ትዕይንቱን የተመለከቱበት አቅጣጫ ለየት ያለ ነበረ። እኔ ያየሁት ሁለት ነገር ነው የኤርትራና የኢትዮጵያ ሕዝብ ትናንት ማልተጣላም ዛሬም ጥላቻ የለውም። ለወደፊትም የሚጣላ ህዝብ አይደለም። ምክንያቱም አንድ አይነት ታሪካዊ፣ ኢኮኖሚያዊ፣ ባህላዊ እና ማህበራዊ ህይወት የተሳሰረ ህዝብ ስለሆነ እንዲያው በቃ ይገርማል። ህዝቡ ለህዝቡ ያለው ፍቅር በልዩ ሁኔታ ነው የተገለጠው። እዛ ድንበሩ አካባቢ ከኤርትራ የተወሰኑ ሰዎች ከኢትዮጵያ የተወሰኑ ሰዎች ሊገናኙ ነው ታስቦ የነበረ በኋላ ግን ክቡር ዶክተር አብይ የኢትዮጵያ ጠቅላይ ሚኒስትርና ክቡር አቶ ኢሳያስ አፈወርቂ እንዲሁም ክቡር ዶክተር ደብረ ጽዮን የትግራይ ክልል ፕሬዚዳንት ሲመጡ ከሁለቱ በኩል የነበሩት ህዝቦች እዛ ለአንበሳ ግን ከላ ላይ ሆኖ ይከታተሉ ነበር። ከሰንአፌ በኩል የመጡትም እንዲሁ በከላ ላይ ሆኖ ሲከታተሉ ነበር። የተወሰኑ የኤርትራና ከኢትዮጵያ በኩል የገቡ ሰዎች ሲገናኙ እነዚህ ሰዎች ሲገቡ ወታደሮችን ከላ ላይ የነበሩት ወደፊት ገብቶ በሀይል ነው የገቡት። በሀይል ሲገቡ ግራ ገባን፣ እኛማ ደነገጥን። እዛ አካባቢ በቃ ሌላ ነገር ነው የነበረ። ይሄ የሚያሳየው ምንድን ነው ህዝቡ ከበፊትም አልተጣላም በምንም ልጣላ የማይችል ህዝብ እንደሆነ ነው የተረዳ። ሁለተኛው ለዚህ ድንበር መክፈት የኢትዮጵያ ጠቅላይ ሚኒስትር እንዲሁም የኤርትራ ፕሬዝዳንት እና የትግራይ ክልል ፕሬዝዳንት ምን ያህል ትኩረት እንደሰጡ እና የድንበሩ መከፈት ዋጋ እንደሰጡት የሚያሳይ ሁኔታ ነው ያየሁት። በጣም የሚደነቅ ነገር ነው። በወኪላቸው አድርጎ ድንበሩን መክሰት ይችሉ ነበር፣ ግን የሁለቱ አገሮች ግንኙነት ከልብ እንደሚፈልጉ ለሕዝብ የሚሰጡትን ከበሬታም እንዲሁ የላቀ መሆኑን ነው የተረዳሁት፣ እኔ በግሌ ማለት ነው። እርስዎስ እንደው የተሰማዎት ስሜት ምን ይመስላል? ሐዘን እና ደስታ አንድ ጊዜ ነው በአንጎሌ ውስጥ የመጣው። ያዘንኩት ምክንያት የአገር መሪዎች አገርን ያወድማሉ፣ አገርን ይገነባሉ። ስለዚህ አጣሉን፣ አስታረቁን። ሁለተኛ በጣም የተደሰትኩት እነዚህ ህዝቦች ለሀያ አመታት ያህል ተለያይቶ ቆይቶ ሲገናኙ እኔ በቃ በጣም ነው በኢምባይ የተናነቅኩት። በጣም በጣም በጣም ከልብ ከልብ ነው የተደሰጥኩት እና በዚህ መልክ ነው ያየሁ። ሄደው ነበር፣ ተሻግረው ወደ ኤርትራ ውስጥ ገብተው ነበር። እርስ ምን የት ሄዱ? እስቲ ንገሩኝ። ሰናፌ አልደረስኩም። ከዛ ከድንበሩ ወደ ፎርቶ አካባቢ ያለችው ትንሽ ከተማ ደርሼ ነበር። እዛም ሰዎቹ እየጨፈሩ ተደስቶ እየተሳሰሙ ሰላምታ እየተላወጡ ነው ያየሁት። በዚህ ያሄዱት እዛ የቆዩት ዘመድ አገኙ። እንዴርሶ እኔ የሀዞ ሰዎች ነው ያገኘሁት። ሀዞ የሚባሉ የኤርትራ ውስጥ የሚገኙት ሳሆ ተናጋሪ ብሄረሰብ አሉ። እዛ ደግሞ ከሰንአፌ አካባቢ የመጡት አቶ ስዩም ዮሐንስም ከጥቂት ወራት በፊት ኢትዮጵያ የአልጀርስን ስምምነትና የድንበር ኮሚሽኑን ውሳኔ ተግባራዊ ለማድረግ ስትወስን በተለይ የሮብ ሕዝብ ስጋቱን በመግለጽ ይህን ውሳኔ መቃወሙን አስታውሼ አሁን ያላቸውን አቋም ጠየቅኳቸው። አዎ፣ በዛን ጊዜ የነበረን ስሜት ምንድን ነው? እኛም የተጠራጠር ነው። አሁን ሰላም የሆን በቃ መንገድ ይከፈት የአልጀሪ ስምምነት እንዳለ ይተገበራል ሲባል መንግስቶች ተገናኝቶም ህዝቡም ተገናኝቶ ዲስካሽን ተደርጎበት የሚሆን ሳይሆን ዝም ብለው በቃ ያው እንደወረደ ተቀብለናል። ስለዚህ አሁን ጀምሮ ያው መሬቱን ለእነሱ የተሰጠ የተባለውን ወስደውት እንጀምራለን የተባለ አይነት ስሜት ነው የነበረው። አሁን ግን በመንግስታት ደረጃ የተጀመረው ግንኙነት በህዝብ ደረጃ ሲሆን እኛ የምናስበው አሁን ቀጥሎ የድንበሩ ጉዳይ ያለው የህዝቦች ግንኙነትም አለ፣ የመንግስታትም ስላለ ዲስከስ ማድረግ እንችላለን። ስለዚህ ዲስከሽን ካደረግን ደግሞ ሌላ የሚያስቸግር ነገር ያጋጥማል ብለን አናስብም። አሁን ስለዚህ እርስዎም ሆኑ እንደው የሚያውቋቸው ሰዎች የኢሮብ ህዝብ ከዚህ ስጋት የተገላገለ ይመስለታል? አሁን ያለው ስሜቱ መነጋገር ስለተጀመረ እኛ ከህዝቦቹም ጋር የትናንትናው ብቻ አይደለም። አሁን የምንጠብቀው ሌላ ግንኙነት አለ። አሁን የተደረገው በዛ ለንበሳ በኩል ያለው ብቻ ነው። አሁን እኛም እየጠይቅን ያለ ነው እና የምናስበው አቅደን ያለው ከወደ ኋላ የምንገናኝበት ሌላ አለ። በኢሮብ ድንበር አልተገናኘንም እስካሁን ኦፊሽሊ ማለት ነው። አሁን ያ ሲከፈት ከአጎራባች ህዝቦች አለ ስለምንገናኝ እነሱ ጋር ቁጭ ብለን መነጋገር እድል ስለሚከፍትልን አደጋ ነው ብለን አናት። በአዲስ አበባ ዩኒቨርሲቲ በፒኤችዲ ደረጃ ትምህርታቸውን የሚከታተሉትና በአካባቢው የነበሩት አቶ ብስራት ወለስላሴ የትናንትናው እርምጃ በጣም ትልቅና የሚመሰገን መሆኑ ይገልጻሉ። ይሁንና የድንበሩ ስምምነት ዘላቂና ፍትሃዊ እንዲሆን ህዝቡ ወሳኝ ሚና እንዳለው እምነታቸውን ገልጸዋል መናገር ላይ እውነት መፍረድ ላይ ትክክለኛውን ውሳኔ መስጠት ላይ ምንም ችግር የለበትም። በሁለቱም ወገን ህዝቡም የሚያስበው ይህንን ነው እና በሁለቱም ህዝቦች መካከል የመተማመን ያለመተማመን የፍርድ ወይም የፍታ ችግር የለም። ስለዚህ ህዝቡ ተወያይቶ ተገናኝቶ ሁለቱም ህዝቦች ተወያይቶ እና አንድ ላይ እንዲወያዩ እና እንዲወስኑ ችግራቸው የሁለቱም ሀገሮች የፖለቲካ ችግር እንዲፈታ አስተዋጽኦ እንዲኖረው ውሳኔ ላይ ድምፅ እንዲኖረው ከፈቀዱ ትክክለኛና ፍትሐዊ ውሳኔ መወሰን ይችላል። ስለዚህ መርዳት ብቻ ሳይሆን ዘላቂ የሆነ ሰላም የሚያመጣ ፍታዊ የሆነ ውሳኔ ማድረግ ይችላል። በዚህ ረገድ ሁለቱም መንግስታት ቁርጠኝነቱ ካለ ስልት ከፍተኛ አስተዋጽኦ ሊኖረው ይችላል። ከጥቂት ወራት በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ የአልጀርሱን ስምምነት እና የድንበር ኮሚሽኑን ውሳኔ ኢትዮጵያ አለቅድመ ሁኔታ ተቀብላ ለመተግበር ዝግጁነቷን ስትገልጽና በሁለቱ አገሮች መካከል ሰላም እንዲሰፍን መንግሥታቸው ያለውን ውሳኔ ይፋ ሲያደርጉ በተለይ የሮብ ሕዝብ ስጋት እንዳለው በመግለጽ የተቃውሞ ሰልፍ አድርጎ ነበረ። አቶ ወልደማርያም ብስራት በወቅቱ ለቪኦኤ እንደገለጹት የኮሚሽኑ ውሳኔ የኢሮብን ሕዝብ ለሁለት የሚከፍል ነው እና ፍትሐዊ አይደለም። ሰላም ደግሞ ያለ ፍትሕ አትመጣም። ሰላም የፍትሕ እናትናት ብለው ነበረ። የአሁኑ አቋማቸውስ ምን ይመስላል? ኢሮብ አካባቢ አቋማችን እንደ ጸና ነው። ምንም የሚቀየር ነገር የለም። ምክንያቱም በታሪክ አንጻር በምናይበት ጊዜ ከሕብረተሰቡ ከብሔረሰቡ አናሳነት አንጻር በምንመለከትበት ጊዜ የየኢሮ ብሄረሰብ ፍላጎት የዘግነት ፍላጎት በኢትዮጵያ ውስጥ ያለው እስካሁን ድረስ ያለው ኢትዮጵያዊነት ላይ የሰራውን የሚያኮራ ስራዎችን በግምት ውስጥ አስገብተን በዚህ ላይ አንደራደርም የሚል እምነት አለን። የህዝቡ አቋምም እንደዛ ነው። ግን ምንድነው የሚሆነው? የኢሮብ ህዝብ በሁለት መከፈል ለሁለቱ አገሮች ፋይዳ የለውም። ለኤርትራም ጡር አይደለም፣ ለኢትዮጵያም ጡር አይደለም። የኤርትራ ህዝብም ድንበራችን ያውቃል፣ በሰላም ከመጣ ከየት ወደየት እንደሆነ። የኢሮብ ህዝብ ድንበሩ ያውቃል፣ የኤርትራ ህዝብ የሽመዛናው ያውቃሉ። እና ወደ ጥሩ ሁኔታ ይመጣል የሚል እምነት ስላለን ነው አቋማችን። ግን ቀየር ነው ደስታው ከዚህ የመነጨረ ነው የሚሉት እርስዎ? የህዝብ ለህዝብ ግንኙነት ስለሚፈጠር የበለጠ የድንበሩን አወሳሰን ይረዳል የሚል እምነት ነው ያለሁት። አዎ፣ ስለዚህ በፊትም እንዳሉት አሁንም ሰላም ሲመጣ ፍትህ አብሮ መጥቷል፣ ይመጣል የሚል እምነት አለሁት። ፍትሃዊ በሆነ መንገድ ድንበሩ ካልተካለለ እኔ መቼም ከአናሳነቱ አንጻር ስናይ፣ ከኤርትራም ይጻላል፣ ከኢትዮጵያም ይጻላል ምክንያቱም የኢትዮጵያ መንግስት በደንብ ይህንን ነገር ተረድቶ የህብረተሰቡ ታሪክ፣ ጂኦግራፊያዊ አቀማመጥ፣ የህብረተሰቡን ፍላጎት ያካተተ ፍትሀዊ የሆነ የድንበር መካለል ስራ እንዲካሄድ ከኤርትራ መንግስት ጋር ጥብቅ የሆነ ድርድር ካላደረገ የኤርትራ መንግስትም እኛ ኢትዮጵያውያን መሬታችንም ኢትዮጵያ ነው እያለ ህዝቡ በሀያ አመታት ስታገል ቆይቶ የኤርትራ ህዝብም የሚያውቀው ድንበር የኤርትራ መንግስትም የሚያውቀው ድንበር የኢሮም ማንነትን በደንብ ስለሚያውቁ ዝህ ላይ ትክክለኛ የሆነ ፍትሀዊ የሆነ የድንበር አካለል ካልተደረገ ለእኛ ብዙ ትርጉም የሚሰጠን ነገር አይደለም። ተስፋ አለሁት። ግን ይሄ ይሆናል ብለው እኔ ተስፋ አለኝ። ምክንያቱም እኔም እስከማውቀው ድረስ እውነቱ መሆን ያለበት እንደዛ ነው። እና ሁለቱ ሀገሮች ለመስማማት የገቡበት ቃል ተግበራዊ ሊያደርጉ ከሆነ ባለሙሉ ተስፋ ነኝ። በጣም አመሰግናለሁ አቶ ወልደ ማርያም። በጣም እኔም አመሰግናለሁ። መልካም አዲስ ዓመት ያደርግልን። የእናንተ ትብብርን በጣም ነው የምናመሰግነው። በጣም ከል ማለት በየጊዜ በዛ አካባቢ ያሉ ሁኔታዎችን ተከታትሎ ለዜና ማቅረብ ቀላል ስራ አይደለም። እናመሰግናለን። በጣም አመሰግናለሁ።